በዩናይትድ ስቴትስ ትምህርትና ስልጠና የወሰዱ አፍሪካውያን የልምድ ልውውጥ የሚያደርጉበት የሶስት ቀናት ሰሚናር በአዲስ አበባ ተጀምረዋል። ከአስር የአፍሪካ ሀገራት የተውጣጡ በዩናይትድ ስቴትስ የተማሩ ወይንም የሰለጠኑ ተጋባዦች የሰሚናሩ ተሳታፊዎች ናቸው። ዘጋቢያችን እስክንድር ፍሬው አጠር ያለ ዘገባ ልኮልናል፣ ቀጥሎ ይቀርባል። በልዩ ልዩ አጋጣሚዎችና እድሎች ወደ ዩናይትድ ስቴትስ የተጓዙ ትምህርትና ስልጠና የወሰዱ አፍሪካውያን ናቸው፣ ከየአገራቸው ወደ አዲስ አበባ የመጡት። ለሶስት ቀናት በሚቆየው ሴሚናርም በተለያዩ ርዕሶች ላይ ያተኮሩ ገለጻዎች ያዳምጣሉ፣ የልምድ ልውውጥ ያደርጋሉ፣ የግንኙነት መረብ ለመፍጠርም ይሞክራሉ። በመክፈሻው ላይ የተናገሩት በኢትዮጵያ የዩናይትድ ስቴትስ ኤምባሲ ተልእኮ ተጠባባቂ ምክትል ኃላፊ ሉሲ አቦትም ይሄንኑን የጠየቁት። በተመሳሳይ አስደናቂ ስራ የሚሰሩ ሰዎችን ያቀፈ ጠንካራ የግንኙነት መረብ እንድንፈጥር አግዙን። እናም በማንዴላ የልምድ ልውውጥ ወይም በዓለም አቀፍ የጉብኝት ፕሮግራም መሳተፍ ያለባቸው ሰዎች ካሉ እንደ ያመለክቷ አበረታቷቸው፣ በኤምባሲ ላለ ሰውም ንገሩላቸው። በሴሚናሩ የዛሬ ውሎ የመጀመሪያውን ጽሁፍ ያቀረቡት ገለጻም ያደረጉት ካምብሪጅ ኢንዱስትሪስ የተባለው ድርጅት ማኔጅንግ ዳይሬክተር አቶ ሳሙኤል አለማየሁ ናቸው። ከሁለተኛ ደረጃ ጀምሮ ትምህርታቸውን በዩናይትድ ስቴትስ የተከታተሉት አቶ ሳሙኤል ሴሚናሩ በዚያች ሀገር ለተማሩ አፍሪካውያን የመገናኘት አጋጣሚ መፍጠሩን ይናገራሉ። መገናኘት ራሱ በጣም ከባድ ነው። እንዴት አገኛቸዋል? ፌስቡክ ላይ ፈልቀህ አይደለም ወይ? ሊንክድን ላይ ፈልቀህ አይደለም? እንደዚህ አይነት ፕሮግራሞች ሲኖሩ ኦልሬዲ ቨት ባድርገው ወይንም በደንብ አድርገው እያንዳንዱን ሰዎች ባክግራውንዳቸው ማንነታቸውን፣ የስራቸውን ችሎታ የሚሉት ነገር እውነተኛ መሆኑን አጣርቶ ኤምባሲው እነዚህ ሰዎች ሁላ አንድ ቦታ ማገናኘትና እንዲረዳዱ ሀሳብ እንዲሰጣጡ ሌሎችም ሰዎችንም እንዲያገኙ ማድረጋቸው በጣም ትልቅ ነገር ነው። መገናኘት በጣም ከባድ ነው። አንድ አይነት አይምሮ ያለው አንድ አይነት ፍላጎት ያለው አንድ አይነት የሆነ ጥንካሬና ኤነርጂ ያላቸውን ሰዎች አንድ ክፍሎች ማምጣት በጣም ከባድ ነው። የሴሚናሩ መሪ መፈክር የኃይል ተደራሽነት ለሁሉም የሚል ነው። እየቀረቡ ያሉ ጽሁፎችም በዚህ ርዕስ ላይ ያተኮሩ ናቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።